ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ህዳር 16 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና አዳነች ፍስሐዬንን የኢትዮጵያ የህዝብ ተወካዮች ምክር ቤት ሐሰተኛ ንግግሮችና ሐሰተኛ መረጃዎችን ለመከላከል የቀረበ የሕግ ረቂቅ ላይ ዛሬ ተነጋግሯል። የኔ ሃይማኖት ከሌላው ሃይማኖት የበለጠ ነው ብሎ አንዱ ሃይማኖት ማቃላት አሳንሰማይ

ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የሶማሌ ክልል ገዢ ፓርቲ ሶዴፕ ስራ አስፈጻሚ ዛሬ ባካሄደው አስቸኳይ ጉባኤ የብልጽግና ፓርቲን ለመቀላቀል ወሰነ። ኢህአዴግ በቅርቡ አንድ ሀገራዊ ፓርቲ ለመሆን መወሰኑን አጋር ፓርቲዎችም አባል እንዲሆኑ መወሰኑ ይታወሳል። የሀረሪ ብሔራዊ ሊግም በውህደቱ አጀንዳ ዙሪያ በአሁኑ ሰዓት እየመከረበት ነው ተብሏል። አዲስ ቸኮል ዝርዝር ዘገባ አለው። በፓርቲው ምክትል ሊቀመንበር አቶ ሙስጠፌ መሀመድ ሰብሳቢነት በአዲሱ የብልጽግና ፓርቲ የፖለቲካ ፕሮግራምና መተዳደሪያ ደንብ ላይ በተካሄደው የሶዴፓ ስራ አስፈጻሚ ኮሚቴ ስብሰባ የውህደት ሀሳቡን በሙሉ ድምፅ መቀበሉን ፓርቲው አስታወቀ። የፓርቲው ማዕከላዊ ኮሚቴ አባል አባልና የሶዴፓ ጽፈት ቤት ኃላፊ አቶ መሐመድ ሻሌ የውህደት ሀሳቡን ስለተቀበሉበት ምክንያት ለጋዜጠኞች በሰጡት መግለጫ እንዲህ ብለዋል። የአዲሱ ውህድ ፓርቲ የፌድሪ ህገ መንግስትን፣ የብሔር ብሔረሰቦችን መብት የሚያጠናክር መሆን መላልበት የሚደራጃውን ፖለቲካ ፕሮግራሙን መተራ ደንቡን የብሔር ብሔረሰቦችና የራስን በራስ የማስተዳደር ና የራስን ራስን ብድር መወሰን የሚለው መብት ማያሻማ መሆኑን ማረጋገጥ፣ የሶማሊኛ ቋንቋ የፓርቲው ቋንቋ የሚሰራበት ቋንቋ ሶማሊኛ ቋንቋ እንዲሆን እንዲያውም በሀገር አቀፍ ደረጃ ፓርቲው ሶማሊያ ቋንቋውን ምስራባት ቋንቋዎችን አንዱ እንዲያደርግ የነበረው የሶዴፓ አደረጃጀት እንዳይፈርስ ና አዲሱ ውህድ ፓርቲ እንደሚቀላቀል የህዝብ የውክልና ጉዳይም ጥያቄም ነበር። ይህ ሁሉ መሰረት በማድረግ የፓርቲው ፖለቲካ ፕሮግራም ደግሞ የህዝቡን አኗኗር ዘይቤ ያገናዘብ መሆን አለበት። አካታች የፖለቲካ የዲሞክራሲ ና የኢኮኖሚ እና የልማት መሆን አለበት የሚል ከሚል አካባቢ ነው። በተለይ ወደ ኋላ የቀሩ አካባቢዎች ና የአርብቶ አደር አካባቢን ያገናዘብ መሆን አለበት የሚል መስፈርቶችም አስቀምጦ ነበር። በዚህ መሰረት ባደረነው ጥልቅ ውይይት አጠቃላይ የፓርቲው አንደኛ የሶሻል ቤዙን የሚታገላቸው ጀምሮ ከዚ በፊት ውግና ነበር የአርሶ አደር ነበር። አቤታዊ ዲሞክራሲም አሁን በአዲሱ ውህድ ፓርቲ የአርብቶ አደር እንደሚታገል በትክክል አስቀምጠዋል። ፓርቲው የኢትዮጵያ ፌዴራዊ ስርዓትን ይበልጥ ሊያጠናክርና ትክክለኛ ፌዴራሊዝም እንዲሰፍርን እንደሚታገል በግልጽ አስቀምጠዋል። ከዚህ ሰፊ ውይይት በኋላ የሶደባ ስርዓት ፍጻሜ ይሄን ያስቀመጥነው መስፈርቶቹን ያማከለና ያካተ ስለሆነ ውህደቱን በሙሉ ድምፅ አስድቋል። በነገ ዕለት የስራ አስፈጻሚ ውሳኔ ለፓርቲ ማዕከላዊ ኮሚቴና ጠቅላላ ጉባኤ ቀርቦ የመጨረሻ ውሳኔ ተላለፍበታል ተብሎ ይጠበቃል። በተያያዘም የሐረሪ ብሔራዊ ሊግ ከትላንትና ጀምሮ በብልጽግና ፓርቲ ፕሮግራሞችና የውህደት አጀንዳ ላይ እየመከረ ይገኛል። የውህደት ሀሳቡ ላይም ዛሬ ምሽት ወይም እስከ ነገ ድረስ ውሳኔ ላይ እንደሚደርሱ በጉባኤው ተሳታፊ የሆኑ አመራር ለቪዮ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አድማጮች የሐረሪ ብሔራዊ ሊግ ከጥቂት ደቂቃዎች በፊት በሥራ አስፈጻሚ፣ በማዕከላዊ ኮሚቴና ጠቅላላ ጉባኤው ከብልጽግና ፓርቲ ጋር ለመዋሃድ በሙሉ ድምፅ መወሰኑን የጉባኤው ተሳታፊ የሆኑ አመራር ለቪኦኤ አስታውቀዋል። የደቡብ ሱዳን መሪዎች ከሁለት ሳምንታት በፊት ቀነ ገደብ ተደርጎበት በነበረው የአንድነት መንግሥት ምስረታ ላይ መስማማት ባለመቻላቸው ዩናይትድ ስቴትስ አምባሳደሯን ከጁባ ጠርታለች። አምባሳደር ቶማስ ሐሸክ ወደ ዋሽንግተን የሚመለሱት በሁኔታው ምክንያት ዩናይትድ ስቴትስ ከደቡብ ሱዳን ጋር ያላትን ግንኙነት እንደገና ለመፈተሽ ባቀደችው መሠረት ነው ሲል የውጭ ጉዳይ መስሪያ ቤቷ መግለጫ ትናንት ጠቁመዋል። በደቡብ ሱዳን ሰላምና ስኬታማ የፖለቲካ ሽግግር እንዲኖር የሚደረገውን ጥረት ለመርዳት ስትል ዋሽንግተን ከቀጣናው ጋር ትሰራለች ብለዋል የውጭ ጉዳይ መስሪያ ሚኒስትሩ ማይክ ፖምፔዮ በትዊተር ባስተላለፉት መልእክት በምስራቃዊ የኮንጎ ዲሞክራሲያዊ ሪፑብሊክ በምትገኘው ቤኒ ከተማ ባለው የደህንነት ችግር ምክንያት በኢቦላ ሕክምና ላይ ከተሰማሩት የተባበሩት መንግስታት ድርጅት ሰራተኞች መካከል አንድ ሶስተኛ የሚሆኑት ዛሬ ወደ ሌላ ቦታ እንደተወሰዱ ታውቋል። የዓለም የጤና ድርጅት በገለጸው መሰረት ቤኒ ውስጥ ግጭት በመባባሱ 49 ወሳኝ ሚና የሌላቸው ሰራተኞች ወደ ጎማ ተወስደዋል። ሆንግ ኮንግ ውስጥ ባለፈው እሁድ በተካሄደው ምርጫ ተቃዋሚ ወገን ዘጠና ከመቶ የምክር ቤቱን መቀመጫ ማግኘቱ የሚታወስ ነው። የከተማዪቱ መሪ ኬሪ ላም ታዲያ በአስተዳደራቸውና በዲሞክራሲ ደጋፊ ተቃውሞ ላይ በነበራቸው አያያዝ ላይ አለመርካትን የሚያንጸባርቅ ሊሆን ይችላል ብለዋል። ላም አያይዘውም መራጮች በአስተዳደር ጉደት ላይ ያላቸውን አመለካከት ገልጸዋል ካሉ በኋላ ኃይል አዘል የተቃውሞ ሰልፍ እንዲያበቃ ጥሪ አቅርበዋል። የውሳኔው መንስኤ በሆኑት ጉዳዮች ላይ ሕዝባዊ ውይይት እንዲካሄድ በድጋሚ ጥሪ አድርገዋል። ተጨባጭ የሆነ የማስተካከል እቅድ ግን አላቀረቡም። ባለፈው እሁድ በተካሄደው ምርጫ የዲሞክራሲ ደጋፊ ወገን ከ18 የወረዳ ምክር ቤቶች 17ቱን ጨብጧል፣ ቀደም ሲል ግን መቀመጫ አልነበረውም። ይህም በቤይጂንግ አያያዝ ላይ ያለውን ተቃውሞ ያመላክታል ተብሏል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዋይት ሀውስ ቤተ መንግስት አማካሪ የነበሩት ዶናልድ ሚኬን በፕሬዚደንት ዶናልድ ትራምፕ ላይ ክስ ለመመስረት ይቻል እንደሆነ በሚካሄደው ምርመራ ከተወካዮች ምክር ቤት የቀረበላቸውን መጥሪያ አክብረው እንዲገኙ አንድ የዩናይትድ ስቴትስ ፌዴራል ዳኛ ትላንት ማታ በይነዋል። ፕሬዚዳንቱ ሚኬንም ሆነ ሌሎች የቀድሞና የወቅቱ የዋይት ሀውስ ባለሥልጣኖች ቃላቸውን እንዳይሰጡ የማገድ ስልጣን የላቸውም ብለዋል ዳኛ ኬታንጂ ብራውን ጃክሰን። የትራምፕ አስተዳደር የጃክሰንን ብይን ይግባኝ ለማለት አቅዷል። ሚኬይን በይግባኙ ምክንያት ጊዜያዊ እገዳ ካልተደረገባቸው በስተቀር ከተወካዮች ምክር ቤት የቀረበላቸውን መጥሪያ እንደሚያከብሩ መግለጻቸውን ጠበቃቸው ተናግረዋል። በምክር ቤቱ አባላት ፊት ቀርበው ቃላቸውን ከመስጠት ከተቆጠቡት ባለሥልጣኖች መካከል የውጭ ጉዳይ ሚኒስትር ማይክ ፖምፔዮ፣ የቀድሞ የብሔራዊ ጸጥታ አማካሪ ጆን ቦልተንና ተጠባባቂ የዋይት ሀውስ ጽህፈት ቤት ኃላፊ ሚክ ሚልቨኒ ይገኙባቸዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በመከላከያ መስሪያ ቤቱ ውስጥ ትናንት ስለተደረገው የአመራር ለውጥ እርስ በርሱ የሚቃረን ሌላ ሀሳብ ማሰማታቸው ተዘግቧል። ኢራቅ ውስጥ እስላማዊ መንግሥት ቡድን ላይ ውጊያ ይካሄድ በነበረበት ወቅት የወታደራዊ ምግባርን የሚጻርር ተግባር ፈጽመዋል ተብሎ የተከሰሱ የባህር ኃይል ኮማንዶ ባልደረባን በመደገፍ ስለወሰዱት እርምጃም ተከላክለዋል። ከዚሁ ጋር በተያያዘ ከፍተኛ የባህር ኃይል ሲቪል ባለሥልጣን የሆኑትን ሚስተር ሪቻርድ ስፔንሰርን ባለፈው እሁድ ከሥልጣን ማንሳታቸውን በሚመለከት ፕሬዚደንቱ ሲጠየቁ ለረጅም ጊዜ ስናስብበት የቆየ ጉዳይ ነው ብለዋል። በዋይት ሀውስ ከቡልጋሪያ ጠቅላይ ሚኒስትር ጋር ሆነው ሲናገሩ የጦርነት ተዋጊዎችን ደህንነት መጠበቅ አለብኝ ብለዋል ትራምፕ። የተከሳሹ የባህር ኃይል ኮማንዶ ባልደረባ ኤድዋርድ ጋላገር ጉዳይ በቦርድ እንዲሰማ ተይዞ የነበረውን እቅድ የመከላከያ ሚኒስትር ማርክ ኤስፐር እንዲሰርዙት ባለፈው እሁድ ማዘዛቸውን ፕሬዚደንቱ ተከላክለዋል። ከሁለት ዓመታት በፊት ኢራቅ በነበሩበት ወቅት የቆሰለ የእስላማዊ መንግሥት ቡድን ታዋጊን ገድለዋል በሚል ክስ ጋላጌር ወታደራዊ ችሎት ፊት ቀርበው በነጻ ተለቀዋል። ነገር ግን ከዕድሜ በታች ከሆነው ታዋጊ አስከሬን ጋር ፎቶግራፍ ተነስተዋል በሚለው ክስ ጥፋተኛ ናቸው ተብለው ሥልጣናቸው ተቀንሷል። ፕሬዚደንት ትራምፕ ታዲያ ጣልቃ ገብተው ማዕረጋቸውንና ደሞዛቸውን መልሰውላቸዋል። መከላከያ ሚኒስቴር እና አንዳንድ የባህር ኃይል ባለሥልጣኖች ግን ተከሳሹ አሁንም ቢሆን በባህር ኃይል ቦርድ ፊት መቅረብ አለባቸው ብለዋል። በመጨረሻም የአልቤንያ መዲና አካባቢ ዛሬ ማለዳ ከባድ የመሬት ነውጥ ደርሶበት ቢያንስ 18 ሰዎች ሕይወታቸውን አጥተዋል፣ በመቶዎች የሚቆጠሩ ደግሞ ቆስለዋል። ከመዲናይቱ ቲራና 30 ኪሎ ሜትር ርቆ በሚገኘው ሰሜን ምስራቅ ክፍል የተከሰተው ርዕደ መሬት መጠን 6.4 እንደሆነ የመንቀጥቀጡ ኃይል መለኪያ ጠቁሟል። እንደገና ደግሞ በኤድሪያቲክ ባህር ቢያንስ አምስት የኃይል መጠን ያለው የመሬት ነውጥ እንደነበር ተገልጿል። በርዕደ መሬቱ ምክንያት ዶረስ በተባለችው የወደብ ከተማና በአቅራቢያው ባለችው ቱማን ሕንፃዎች ተደርምሰዋል። ከሌሎች የአውሮፓ ሀገሮችም ጭምር ያሉባቸው የመድን ሠራተኞች ሰዎችን ከተደረመሱትና ጉዳት ከደረሰባቸው ህንጻዎች ለማውጣት እየሰሩ መሆናቸው ታውቋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ኅዳር 16 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ ቪኦኤ አምሃሪክ ላይ እንዲሁም በአሃዱ ሬዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። የሕወሓት እየተቋቋመ ካለው የብልጽግና ፓርቲ ራሱን ማግለል ምን ማለት ነው? በፓርቲ በእንደዚህ ከፍተኛ ኃላፊነት ላይ ወይም ደግሞ ስልጣን በያዘ ፓርቲ እንደዚህ አይነት የተደበቀ ለሕዝብ ሊነገር በማይችል መልኩ ሕዝብን በማሳሳት እስከ መጨረሻው ድረስ መሄድ ህዝብ ያሳዘነም ነው ወይም ደግሞ ያበሳጭም ነው ብዬ ነው የምገምተው። አቶ ክቡር ገና የኢኒሽቲቭ አፍሪካ ዋና ዳይሬክተር ለቪኦኤ ከተናገሩት የተቀነጨበ ነው የሰማችሁት። የሌሎች ምሁራንን ትንታኔም ያካተተ ዘገባ ይዘናል። ኢትዮጵያ ውስጥ ከሁለት መቶ በላይ ግለሰባዊና ድርጅታዊ አቋም ያላቸው አስጎብኝ ድርጅቶችና የጉዞ ወኪሎች አሉ። ትምህርት ቤት ያሰሯሉ። ለትምህርት ቤት ግብዓት የሚሰጧሉ። አንዳንዶቹ ደግሞ ኢኮኖሚክ ላይ ወፍጦ ያስተከሏሉ፣ ከዚህ ከሚያገኙት ገቢ ማለት ነው። ግርማቸው አለባቸው የተስፋ ማህበረሰብ አቀፍ ቱሪዝም ተቋም የማስጎብኘትና የጎብኚዎች ቅበላ ዘርፍ አስተባባሪ ነው የሰማችሁት ዘገባ ይዘናል። በንግድና ምጣኔ ሀብት አሁን የእለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይርስ ይቀርባል። የኢትዮጵያ የሕዝብ ተወካዮች ምክር ቤት ሐሰተኛ ንግግሮችና ሐሰተኛ መረጃዎችን ለመከላከል የቀረበ የሕግ ረቂቅ ላይ ዛሬ ተነጋግሮ ለተጨማሪ ፍተሻ ለሚመለከተው ኮሚቴ መርቶታል። ጥብቅ ሕግ እንዲወጣ የሚፈልጉና በሌላ በኩል ደግሞ የሚወጣው ሕግ አፋኝ እንዳይሆን ጥንቃቄ እንዲደረግ የሚመክሩን ደራሲዎች ሐሳቦቻቸውን አንሸራሽረዋል። መለስካቸው አመሃ የፓርላማውን ውይይት ተከታትሎ ተከታዩን ዘግቧል። ረቂቁ ሕግ የጥላቻ ንግግርን ይከለክላል። በረቂቅ ሕጉ በአራተኛው አንቀጽ እንደተደነገገው የጥላቻ ንግግርን በብሮድካስት በሕትመት፣ ወይንም በማኅበራዊ ሚዲያ በጽሑፍ፣ በምስል በድምፅ ወይንም በቪዲዮ ማሰራጨት እየተከለከለ ነው ይላል። የአምስተኛው አንቀጽ ድንጋጌም የሐሰት መረጃን በብሮድካስት በህትመት፣ ወይንም በማኅበራዊ ሚዲያ በጽሑፍ፣ በምስል፣ በድምፅ ወይንም በቪዲዮ ማሰራጨት እየተከለከለ ነው ሲል የሐሰት መረጃን ማሰራጨት ይከለክላል። ረቂቅ ሕጉ እነዚህን ድንጋጌዎች በጣሱ አካላት ላይም የተለያዩ ቅጣቶችን ጥለዋል። በቀረበው በዚህ ረቂቅ ላይ የሕዝብ ተወካዮች ምክር ቤት አባላት አስተያየቶቻቸውን ሰጥተዋል። አብዛኞቹ ረቂቅ ህጉ ልል ነው የሚል ስሜት ያላቸው ይመስላሉ። ሃይማኖታዊ አስተምሮ እንደ ጥላቻ ንግግር የማይከለከልበት ምክንያት ምንድን ነው? ለምንድን ነው? እንዴት ነው የማይወሰደው? አንዳንድ ጊዜ የእኔ ሃይማኖት ከሌላው ሃይማኖት የበለጠ ነው የተሻለ ነው ብሎ አንዱ ሃይማኖት ማጥላላት፣ አሳንሶ ማየት ሁኔታ ለ እንዴት ነው እንደ ጥላቻ የማይወሰድበት? እነዚህ የክነጥበብ ተግባራትን በተለይ ትወና ወይም መሰለ ክነጥበብ ውጤቶችን በትክክል ከማስተማር ተግባራቸው አልፈው አንዳንዴ ጥላቻን የሚሰኩ በህብረተሰቡ ዘንድ በተለያየ መልክ በሽሙጥ፣ በተለያየ መልክ መልዕክት የሚያስተላልፈዋል ጥላቻ የሚሰብ ስለዚህ እነዚህ እነዚህ ትምህርታዊ ቢሆኑ እነዚህ የምርምር ስራዎችን ቢሆኑ በትክክል ሳይንሱና ሳይንሱ ብቻ ቢሆኑ ነው እንጂ ከዛ ወጣ ብለው አንዳንዴ የምርምር ውጤት ነው በሚል ጥላቻን የሚያስተላልፈው የምርምር ውጤቶች እንዴት አይተው ነው እነዚህ ጥላቻ ነው ንግግር የማይወሰዱት? ሌላዋ የምክር ቤት አባልም ይህንኑ የሚደግፍ ሀሳብ ነበር ያቀረቡት። የሃይማኖት ተነስቷል፣ የፖለቲካ ተነስቷል። ግን እዚህ ላይ የኪነ ጥበብ ትወና ወይም መሰል ስነጥበብ ውጤት ከሆነ ይችላል የሚል አለው። የዜና ዘገባ ትንታኔ ወይም የፖለቲካ ትችት አካል ከሆነ ይቻላል የሚል ነገር አለው እና አሁን በተጨባጭ ሀገራችን ካለው ሁኔታ አንፃር ስናይ ብዙዎቹ እዚህ ጋ የተቀመጡት ናቸው እንደ ችግር ሆነው በተግባር እየታዩ ያሉት። ስለዚህ እኔ እንደውም ያዋቂው ሳላ ቤተሰማኝ እነዚህ በተግባር እየታዩ ያሉትን ነገሮች የመተው እንዳይደረግ የሚፈለግ ሌላ አዲስ ነገር መፈለግ የሚያስመስል ነገር ሁሉ አለው እና ይሄ ልዩ ሁኔታው በደንብ ታይቶ አሁን ካለው ተጨባጭ ሁኔታ አንፃር ቢመረመር ጥሩ ነው። ይሄን ስል ሁሉንም ነገር በማገም ወይም አዋቂ እንዳይነገር በማድረግ ለውጥ ይመጣል ከሚል አይደለም። ነገር ግን ፖለቲካል ትርጉም በደንብ እየተሰጣቸው ቋሚ ኮሚቴው በደንብ ያሆ በዛሬው የምክር ቤት ውሎ በተለይም በዚህ አጀንዳ ላይ ሐሳባቸውን ከሰጡ አባላት መካከል አብዛኛዎቹ የሰጧቸው ሐሳቦች ይህ የሕግ ረቂቅ ለምክር ቤቱ በቀረበበት በዚህ መልኩ ሳይሆን ጠበቅ ብሎ እንዲወጣ ሐሳባቸውን ሰጥተዋል። ሕጉን ተላልፈው በሚገኙ አካላት ላይ ይጣላል የተባለ ቅጣትም የሚያስተምር ነው ብለው እንደማያምኑ ተናግረዋል። በተለይም በአንቀጽ አራት የተከለከለውን የጥላቻ ንግግር ያደረገ እንደሆነ እስከ ሦስት ዓመት በሚደርስ ቀላል እስራት ወይንም ከብር አንድ መቶ ሺህ ያልበለጠ መቀጮ ይቀጣል የሚለው ድንጋጌ የሚመጥ ወይም የሚያስተምር ነው ብለው አላመኑም። በእነዚህ የምክር ቤት አባላት አመለካከት ይህን ጥፋት የሚፈጽሙ አካላት የአንድ መቶ ሺህ ብር ቅጣት የሚያስፈራቸው አይደሉም። በሌላ በኩል ደግሞ ጥቂቶች ይሁኑ እንጂ ከዚህ የተለየ ሀሳብ ያቀረቡም ነበሩ። እንደዚህ አይነት ህጎችን ስናወጣ መሠረት ማድረግ ያለብን ህገ መንግስቱን ነው። ህገ መንግስቱ ላይ በግልጽ እንደተመለከተው ሀሳብን በነጻነት የመግለጽ መብት ሊገደብ የሚችለው ብሔራዊ ደህንነት ላይ አደጋ ሊፈጥር የሚችል ሁኔታ ሲበት በግልጽ የተቀመጠበት ሁኔታ አለ። ስለዚህ በዛ ላይ ተመስርቶ የሚወጡ ህጎች ደግሞ አስፈላጊ ጥንቃቄ ሊደረግባቸው እንደሚገባ ማየት ተገቢ ይሆናል ማለት ነው። ይሄ ብቻም አይደለም። ኢትዮጵያ ሊያጸደቀቻቸው ዓለም አቀፍ ስምምነቶች የሀገሪቱ የህግ አካል እንደሆኑ ህገ መንግስቱ ላይ በግልጽ የተቀመጠበት ሁኔታም አለ። እዚህ ላይ ኢንተርናሽናል ኮንቬንሽን ኦን ሲቪል እንዲ ፖለቲካል ራይትስ ስር በተቀመጠው በተቀምጠው መሰረት ሀሳብን በነጻነት የመግለጽ መብት ሊከበር እንደሚገባ የተቀመጠበት ሁኔታ ላይ አለ። ይሄ ሲባል ግን በሀገር ላይ በብሔራዊነት ላይ ሊፈጠር የሚችል ችግር ሲኖር ግን ሊገደቡ አይችሉም የሚል አይነት ሁኔታ አይደለም ያለው። ይህን ሐሳብ ደግፈው የተናገሩት ሌላው የምክር ቤት አባል የዲሞክራሲውን ህዋ ይበልጥ በማስፋትና ትክክለኛ መረጃን በሰፊውና በፍጥነት በማሰራጨት የጥላቻ ንግግርንና የሐሰት መረጃን በተሻለ ሁኔታ መቋቋም ይቻላል የሚሉ ናቸው በዋነኛነት ህገ መንግስታችንና የዲሞክራሲ ስርዐቱን ኤክሰርሳይዝ ከማድረግ አንጻር በአልባቡ መታየት አለበት የሚል ነገር አለ ኮሽ ባለ ቁጥር ወደ ህግ ማውጣትና ወደ ማፈንከር መልሰን ትናንት ነበርንበት እንዳንገባ ስጋት ህገ መንግስቱን መሰረት አድርጎ አንቀጽ ዘጠኝ አራት ላይ ያሉትን ዓለም አቀፍ ስምምነቶች እና የእኛንም ህገ መንግስት መሰረት አድርገን መሄድ ካለብን እንደውም እንደዛ አይነት ህግ እያወጣን በተለያየ መልኩ ለማፈን ከመሄድ ይልቅ እራሱን የቻለ ተቋም አቋቁሞ እያጋለጠ ሚሄድ ለሰብአዊ መብት በእርግጥ ትምህርት እንዲሰጥ ተሰጥተዋል። መጨረሻ አንቀጽ ላይ ግን ሌላ ተቋም ከሚዲያም ጋር ይሁን ከሌላ ተቋም ጋር በዚህ ዙሪያ ላይ እሱን እያጋለጠ ውሸትን ሐሰትን ሪፍሌክት እያደረገ የሚሄድ ተቋም ቢኖር የበለጠ ሊሆን ይችላል የምል እይታለኝ። ይሄ ዲሞክራሲውን ከማዳበር ጋር ምሳሌ አንስተው በማስረዳትም አገሪቱ እንዲህ ያሉ የወንጀል ድርጊት የሚፈጽሙ ሰዎችን ለመቅጣት የሚያስችል የወንጀል ህጎች እንዳሏትም አስረድተዋል። በሀገራችን ቅድም እንደተባለው ከተፈጠረው ችግር ጋር አያይዘን ብናነሳው አንድ ዩኒቨርሲቲ ላይ በተከሰተው አሜሪካ ውስጥ በአሙር በነበረው ጥበብ ደቡብ አፍሪካ ላይ በተፈጠረው በነበረው ግጭት ያንን አምጥቶ ፖስት አድርጎ ዩኒቨርሲቲው እንደሰራው አድርጎ በሀገራችን ላይ ከፍተኛ ብጥብጥ ተነስቶ ያው የመጣውን አደጋ ሁላችን እናውቀዋለን። ያንን ኢቢሲ ያጋልጡት አንድ ወቅት ውሸት መሆኑ ዘገየ፣ እንጂ ውሸት መሆኑን እንዴት እንደሆነ እንደነዚህ አይነት ሆነ ብለው የሚሰሩ ሰዎች ካሉ ወንጀል ጉም አለ ይህም ህግ ቢሆን አስፈላጊ ነው ከተባሉ እንደዚህ አይነት ለሴራ የሚነሱ ኃይሎች ካሉ እነሱን እርምጃ መውሰድ፣ እነሱን ማጋለጥ፣ እነሱን መቅጣት ትክክል ነው። ቅድም እንደተባለ የሀሰት መረጃ የሀሰት ምስክር የሰጠ ሰው እኮ በወንጀል ህጋችን ይቀጠላለሁ አዋጃ ጥው አንቀጽ አለው። ማስፈጸም ስለማንችል አቋራጭ ስለምንፈልግ በተለያየ መልኩ በህግ ለማስፈራራት ስለምንፈልግ ነውና ይሄ ዲሞክራሲውን በሚመለከት ኔ ጥንቃቄ እንዲደረግበት ይህንን በአግባቡ ማየት አለብን። በዚህ ረቂቅ ህግ የወንጀል ህግ አንቀጽ አራት መቶ ሰማንያ ስድስት ተሽሯል። ይህ የተሻረው አንቀጽ መንግስትንና ባለሥልጣኖችን ከሐሰት ወሬና ሐሜታዎች የሚጠብቅ አንቀጽ እንደሆነ ረቂቁ ይናገራል። አክሎም በዴሞክራሲያዊ ሥርዓት ባለሥልጣናትና መንግሥት ከሌሎች ዜጎች በተለየ ሁኔታ ከሐሰት ወሬና ከጥርጣሪ ወይንም ከሐሜታ ጥበቃ አይደረግላቸውም ሲል ያብራራል። ምክር ቤቱ በረቂቅ ሕጉ ላይ ውይይቱን ካጠናቀቀ በኋላ ወደሚመለከተው ቋሚ ኮሚቴ ለተጨማሪ እይታ ልኮታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ አዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸውን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። አህጉር አፍሪቃ ውስጥ ሲካሄድ የመጀመሪያ የሆነው የጾታ እኩልነት ላይ የሚያተኩረው ግሎባል ጀንደር ሳምት ትላንት ሰኞ ሩዋንዳ ዋና ከተማ ኪጋሊ ላይ ተከፍቷል። የአፍሪቃ ልማት ባንክ ከሩዋንዳ መንግስትና ከሌሎችም አህጉርና ዓለም አቀፍ ድርጅቶች ጋር በመተባበር ባዘጋጀው የሶስት ቀናት ጉባኤ መክፈቻ ላይ የኢትዮጵያ ፕሬዝደንት ሳህል ወርቅ ዘውዴ የጾታ እኩልነትን እውን ማድረግ የሁሉም ሰው ኃላፊነት እንደሆነ አሳስበዋል። ኢትዮጵያ ባለፈው አንድ ዓመት ተኩል ሴቶችን ለብቃት ከማድረስ ረገድ ያስመዘገበችው ክንዋኔ የፖለቲካ ፈቃደኝነት ካለ ተአምር ሊሰራ እንደሚችል አሳይቷል ብለዋል። ቆንጅታዬ ዝርዝር ዘገባውን ታቀርባለች። የጾታ እኩልነት መሰናክሎችን ስንፈትሽ አምፓኪንግ ኮንስትሬንትስ ቱ ጄንደር ኢኳሊቲ በሚል መሪ ርዕስ የተዘጋጀው የኪጋሊ ጉባኤ የጾታዎች እኩልነትን እውን ለማድረግ ቃል ከመግባት ባለፈ በበረታ ድርጊት መገለጽ እንዳለበት ተሰምሮበታል። በመደበኛ ጉባኤው መክፈቻ ላይ ንግግር ያሰሙት ብቸኛዋ የአፍሪካ ሴት ርዕሰ ብሔር የኢትዮጵያ ፕሬዚደንት ሳህለ ወርቅ ዘውዴ እንዴታ እኛ ሴቶች ሰርተን እናሳያለን። ለዚያ ግን ፎርሙላ መከተል የለብንም። በተለየ መንገድ ስራችንን ማከናወን እንችላለን ብለዋል። የአስተናጋጅቱ የሩዋንዳ ፕሬዚደንት ፖል ካጋሜ ጾታዊ ልዩነቶችን ለማጥበብ የሁሉም ኃላፊነት መሆኑን በማስመር እየሰራን ነው ብለዋል። የአፍሪካ ሕብረት ኮሚሽነር ሙሳፋኪ በሴቶች ላይ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ አድሎ ይፈጸማል። ይህ በፖለቲካም ቢሆን ትክክል አይደለም፣ በማህበራዊ መልኩም ምክንያታዊ አይደለም ብለዋል። ኢትዮጵያ ባለፉት የአንድ ዓመት ተኩል ጊዜ ውስጥ ሴቶችን በከፍተኛ የስልጣን ቦታዎች በማሳተፍ ያከናወነችውን ስኬት የመጀመሪያዋ የሀገሪቱ ሴት ርዕሰ ብሔር እንዲ እንዲህ ሲሉ አውስተዋል ኦቨርኦል ይህ ሀገሬ ባለፉት አንድ ዓመት ተኩል ውስጥ እያከናወነችው ያለው የለውጥ እርምጃ ውጤት ነው። ሴቶች ወደፊት መጥተዋል። መሪዎችን በአዲስ መንገድ የምናይበት ሁኔታ ተፈጥሯል። በእርግጥም እኔንም ጨምሮ በካቢኔያችንም ለመጀመሪያ ጊዜ መከላከያና ብሔራዊ ጸጥታ፣ ወዘተ በሴት ሚኒስትሮች ሲመሩ ለማየት በቅተናል። ይህም ለኢትዮጵያም በጠቅላላው ለአፍሪቃ ሴቶች ትልቅ እርምጃ መሆኑን መናገር ይቻላል። አያይዘው ፕሬዚደንት ሳህለ ወርቅ እርምጃው ተጀመረ እንጂ አላበቃም ብለዋል። ያን ካልኩ በኋላ ፈጥኜ ማትኮር የምፈልገው ስራው ተጀመረ እንጂ አልተጠናቀቀም። ይህን ሁሉ ቦታ ይዛችኋል ሌላ ምን ትፈልጋላችሁ? የሚሉ አሉ። ኢትዮጵያ ውስጥ የተከናወነው የፖለቲካ ፈቃደኝነት ሲኖር ተአምር መስራት እንደሚቻል የሚያሳይ ነው። ነገር ግን ስራው ገና መጀመሩ ነው። አሁንም በሴቶች መሞላት ያለባቸው ቦታዎች አሉ። በመካከለኛ እርከኖች ደረጃ ያሉ የአመራር ስፍራዎች ሴቶች እየገቡ ከወንዶች ጋር በመወዳደር ሊያድጉ ይገባል ብለዋል። ለዚያ ደግሞ የቀደሙትን ፋና ወጊዎች የሚተኩ የተማሩ የሰለጠኑ ሴቶች ያስፈልጉናል ብለዋል። እንደ ሴት መሪ የራሳቸውን ተሞክሮም ለታዳሚው አካፍለዋል። ሌላው ሴቶችን የማብቃት አዎንታዊ እንድምታው ሴቶች ኃላፊነቶችን መወጣት እንደምንችል፣ ነገር ግን ያን ለየት ባለ መንገድ ልናከናውነው እንደምንችል ለማሳየት እድል ይሰጠናል። መከተል ያለብን ፎርሙላ የለም። እንደዚህ አይነት ቦታ ስንይዝ ፕሬዝደንት እንዲህ አያደርግም፣ እንደዚህ ነው የሚሰራው የሚሉ አሉ። እሺ ማከናወን የምፈልገውን ከዚያ በተለየ መንገድ ማከናወን የምችል ከሆነ ለምን አልሞክረውም ብዬ ቀጠልኩ። ነገሮችን ለየት ባለ መንገድ እየተመለከቱ ወደፊት መግፋት ውበቱ እዚያ ላይ ነው። በኢትዮጵያና በአለም አቀፍ ደረጃ ለበርካታ አመታት በተለያዩ ከፍተኛ የኃላፊነት ቦታዎች የሰሩት አንጋፋዋ ዲፕሎማት ሳህለወርቅ ሴቶች በተከፈተልን እድል መጠቀም የራሳችን ኃላፊነት ነው ብለዋል ኢትዮጵያ ውስጥ እድሉ ተከፍቶልናል ነገር ግን ያ በር ክፍት ሆኖ መቆየቱን ማረጋገጥ የራሳችን ኃላፊነት ነው ሊዘጋና የኋሊት ልንመለስ እንደምንችል በማሰብ ባለፈው አንድ አመት ተኩል የተመዘገበውን ይህን ታላቅ እርምጃ ማስቀጠል አለብን። ነገ በሚጠናቀቀው የኪጋሊው ዓለም አቀፍ ጉባኤ ላይ የአፍሪካ ሀገሮች ቀዳማይ እመቤቶች፣ የመሪዎች ተወካዮች፣ የልማት ተቋማት ኃላፊዎች፣ የግል ድርጅቶችና የሲቪል ማህበረሰብ መሪዎችና ምሁራን እየተካፈሉ ናቸው። ጉባኤውን ያሰናዳው የአፍሪካ የልማት ባንክ እንደሚገልጸው አፍሪካ ውስጥ ሰባ ከመቶ ሴቶች ከባንክ ገንዘብ ተጠቃሚነት እድል የላቸውም። በገንዘብ ስሌት ወንዶቹ ያላቸው ተደራሽነት ከሴቶቹ በአርባ ሁለት ቢሊዮን ዶላር የበለጠ ነው። የአፍሪካ ልማት ባንክ ፕሬዚደንት አኪንዊሚ አዲሴና ይህ ሴቶችን በማብቃት ክንዋኔ ረገድ ያለውን ክፍተት የሚያመለክት እንደሆነ ጠቁመዋል። ብልህ ዓለም ሴቶችና ልጃገረዶችን ለማብቃት ይሰራል። በማናቸውም ኅብረተሰብ ውስጥ ሴቶችና ልጃገረዶችን ለማበልጸግ የሚመደብ አቅም ውጤቱ ከማናቸውም የበለጠ ነው። ስለዚህ ብልህ እንሆን ሲሉ መክረዋል። የአፍሪካ ልማት ባንክ በሴቶች የባንኮች ተደራሽነት ረገድ ያለውን ክፍተት ለማስተካከል የበኩሉን እያደረገ እንደሆነ አስታውቋል። በእንግሊዝኛ ሕጽሮት መጠሪያው አፋዌ ለአፍሪካ ሴቶች የብድር ተደራሽነት ማስተካከያ ባለው ከባንኮችና ከተለያዩ የገንዘብ ተቋማት ለአፍሪካ ሴቶች ብድር ተደራሽነት የሚውል የሶስት ቢሊዮን ዶላር አዲስ መርሃ ግብር ይፋ አድርጓል። የጂ ሰባት አባል ሀገሮች መሪዎች ባለፈው ነሐሴ ወር ባካሄዱት ጉባኤ ይህን መርሃ ግብር ለማገዝ የሚውል ሁለት መቶ ሀምሳ አንድ ሚሊዮን ዶላር መፍቀዳቸው ታውቋል። አመሰግናለሁ ቆንጂት። ወደ ተከታዩ ዘገባ እንሄዳለን። ከዚሁ የሴቶች ጉዳይ ጋር ያቆየናል። በሴቶችና በወጣቶች ልጃገረዶች ላይ በስፋት የሚፈጸሙ የጾታ ጥቃቶችን ለመቆጣጠር መንግስት መንግስታት ጥብቅ እርምጃ እንዲወስዱ የጠየቁ ሰላማዊ ሰልፎች ትናንት በበርካታ የአውሮፓና ሌሎችም አካባቢዎች ከተሞች ተካሂደዋል። የተባበሩት መንግስታት ድርጅት የአውሮፓ በአውሮፓ የቀን አቆጣጠር በየዓመቱ ህዳር አያም 25ን ወይም ህዳር 15ን በኢትዮጵያ በሴቶች ላይ የሚፈጸሙ ጥቃቶችን በመላ ዓለም ለማስወገድ የተያያዙ ጥረቶች የሚታሰቡበት ቀን አድርጎ ሰይሞታል። ዕለቱን አንዳንድ መንግስታት ለሴቶች መብቶች ጥበቃ የታለሙ ዕቅዶችን ሲያስተዋውቁበት፣ አንዳንዶች ግን አሁንም የሴቶችን ድምፅ ማፈን መምረጣቸውን መምረጣቸው እየተነገረ ነው። ዝላቲትሳ ሆክ ያጠናቀረችው ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርበዋል። በዓለም ዙሪያ ካሉ አንድ ሦስተኛ የሚሆኑ ሴቶች በሕይወት ዘመናቸው ለአካላዊ አሊያም ለወሲባዊ ጥቃቶች እንደሚጋለጡ አንድ የተባበሩት መንግስታት ድርጅት ትንበያ ሲያመለክት፣ በሚደርስባቸው ጥቃት በግፍ ከሚገደሉ ሴቶች መካከል ከፊል ያህሉ በጾታ ጓደኛቸው አሊያም በሌላ የቤተሰብ አባል በሚፈጸምባቸው ጥቃት ነው ለኅልፈት የሚዳረጉት። በሴቶች ላይ የሚፈጸሙ ጥቃቶች ትኩረት እንዲያገኙና ጥቃቶችንም ለማስወገድ ተጨባጭ እርምጃዎች እንዲወሰዱ በመጠየቅ ዕለቱን አስታከው ከተካሄዱ ልዩ ልዩ እንቅስቃሴዎች ውስጥ የጎዳና ትዕይንቶች፣ ሻማ የማብራት ስነ ስርዓቶችና እንዲሁም አውደ ርዕዮች ይገኙባቸዋል። በቤልጅየም ለምሳሌ ቀያይ ጫማዎችን ለትዕይንት በማቅረብ በግፍ የተገደሉ ሴቶችን ለማሰብ በምልክትነት ተጠቅመዋል። በሴቶች ላይ የሚፈጸሙ ጥቃቶች ለዓለም ሰላምና ደህንነት አደጋ ደቃይ በመሆናቸው ሊወገዱ ይገባል ሲል የተባበሩት መንግስታት ድርጅት አስጠንቅቋል። ማሪያ ሉዊዛ ሮቤሮ ቪዮቲ የተባበሩት መንግስታት ድርጅት ዋና ጸሐፊ የሥራ አስፈጻሚ ጽህፈት ቤት ኃላፊ ናቸው። በሴቶች ላይ የሚፈጸም በደል በማኅበረሰብ ላይም መጠነ ሰፊ የጉዳት አሻራ ይተዋል ይላሉ በሴቶች ላይ ጥቃቶችን የመፈጸም የተንሰራፋ ልማድ ድህነትን ለማጥፋት እና ሁሉን አሳታፊ ዘላቂ ልማት ለማምጣት በምናደርገው ጥረት ላይም የከፋ አሉታዊ ተጽዕኖ ያሳድራል። የፈረንሳይ መንግሥት በበኩሉ ቀኑን ሴቶችን ከጥቃት ለመከላከል አዳዲስ እርምጃዎች ይፋ እንዲደረጉበት ተጠቅሞበታል። በሚቀጥለው ዓመት መንግሥት በወንዶችና በሴቶች መካከል ከእኩልነት ጋር ተያይዘው ለሚወሰዱ እርምጃዎች ከአንድ ቢሊዮን ዩሮ በላይ ወጪ የሚያደርግ መሆኑን አመልክቷል። ከዚህ ውስጥ 360 ሚሊዮን ዩሮ ወይም 397 ሚሊዮን የአሜሪካ ዶላር ወይም 12 ቢሊዮን ብር በአንድ ዓመት ውስጥ በሴቶች ላይ የሚፈጸሙ ጥቃቶችን ለመዋጋት ይውላል። የፈረንሳዩ ጠቅላይ ሚኒስትር ኤድዋርዶ ፊሊፔ ናቸው። ዓለም አቀፉ ፖሊስ ኢንተርፖል በበኩሉ በሴቶችና በወጣት ልጃገረዶች ላይ በሕገ ወጥ አስተላላፊዎች የሚፈጸሙ በደሎችን ባዩ ጊዜ ሪፖርት የማድረግ የሞራል ግዴታ የሁሉም መሆኑን አስታውሷል። ጀርገን ስታክ የኢንተርፖል ዋና ጸሐፊ ናቸው። በዓለም ዙሪያ የሕገ ወጥ አስተላላፊዎች ሰለባ ከሚሆኑት ውስጥ 71 ከመቶ ሴቶችና ልጃገረዶች ናቸው። ከእነኚህም ውስጥ ከሦስት አራተኛው በላይ የወሲብ ጥቃት ይፈጸምባቸዋል። በመሆኑም ይህ የኢንተርፖል ጥሪ ወንጀለኞቹን ሕግ ፊት ማቅረብ መሥረታዊው የዓለም አቀፍ ሕግጋት አካል መሆኑን ለማስታወስ ነው። ናይጄሪያ በብሔራዊ ደረጃ የመጀመሪያዋን ወሲባዊ ወንጀለኞችን መመዝገቢያ ሰነድ ትላንት አስተዋውቃለች። ይህም በደሉ የደረሰባትን ሴት በመንከባከብ ፋንታ አስገድዶ የመድፈር ወንጀል ለፈጸመው ወንጀለኛ ከሌላ የሚሰጠውን ልማድ እንዲያበቃ ለማድረግ የታለመ ነው ተብሏል። ላይቤሪያዊቱ ሌይመን ሮቤርታ ጎቦዌ እንደ አውሮፓውያን የዘመን አቆጣጠር በ2011 ዓ ም የሰላም ኖቤል ተሸላሚዎች ውስጥ አንዷ ናቸው። አስገድዶ የመድፈር ጥቃት መለኮታዊ ፍትሕ የሚታይበት ምግባር ያለመሆኑን የትኛውም ለመልካም ምግባር የቆሙ የማህበረሰብ ድርጅቶች የሴቶችም ይሁኑ የወንዶች ለመላው የማህበረሰብ አባላት ትኩረት እንዲያገኝ ማበረታታት አለባቸው። ትችት ከቀረበባቸው መንግስታት ውስጥ የቱርክ ባለሥልጣናት መጀመሪያ ላይ ኢስታንቡል ውስጥ ሊካሄድ የታቀዱ ሰልፎችን እንዳይካሄዱ ቢያግዱም ቆይተው ግን በተወሰኑ የከተማይቱ አካባቢዎችና ጎዳናዎች ብቻ እንዲፈጸሙ ፈቅደዋል። ፖሊስ በፊናው ከተፈቀደው መንገድ ውጭ የተሰለፉት ላይ አስለቃሽ ጢስ በትነዋል። አሉላን ለዝግጅቱ እናመሰግናለን። የነቀምቴ የከተማ ፖሊስ መምሪያ አባል የነበሩ ሰው ትላንት ጠዋት መገደላቸውን ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። ኢንስፔክተር ጫላ ነገራ በጥይት ተመተው መገደላቸው እንጂ ማን እንደገደላቸው እንደማይታወቅ የነቀምት የከተማ የኮሚኒኬሽን ጽህፈት ቤት ገልጿል። ጸሐይ ዳምጠው ከአዲስ አበባ ዝርዝሩን ልካለች። ጫላ ነገራ ለሕልፈታቸው ምክንያት የሆነው ጥቃት መኖሪያ ቤታቸው አካባቢ የተፈጸመባቸው ትናንት ከጠዋቱ ሁለት ሰዓት ገደማ ነበር። ኢንስፔክተሩ ከቤታቸው የወጡት የሰባት ዓመት ልጃቸውን ትምህርት ቤት አድርሶ በዛው ወደ ስራ ለመሄድ እንደነበረና በጥይት የተመቱት ማንነቱ ባልታወቀ ሰው መሆኑን መስማታቸውን ባለቤታቸው ወይዘሮ ቹቹ ተመዝገን በስልክ ነግሮኛል። ልጅቷን እጇን ይዞ ወደ ትምህርት ቤት እየሄደ ነበር። ትምህርት ቤቱ ከስራው ቦታ ጋር ስለሚቀራረብ አድርሷት ለማለፍ ነው። ድሮም ያደርሳታል ትምህርት ቤት። ነገር ግን ትምህርት ቤቱ ጋር ሳይደርስ ነው ተመቶ የተገደለው። ልጅቷ ቦርሳዋን ጥላ እየጮኸች ነበር። የመሰናዶ ትምህርት ቤት ተማሪዎች ልጅቷን ወደ ቤት አመጡልኝ። እኔ የመሳሪያ ድምፅ ስለሰማው ወጥቼ ቦታው ጋር ስደርስ ሞቷል። ኢንስፔክተር ጫላ ሲገደሉ ልጃቸው አጠገባቸው እንደነበረች የኢንስፔክተር ጫላ ወንድም አቶ አስፋው ነገራ ተናግረዋል። መረጃውን ያገኘ ነው ከህፃን ልጁ ነው አባቴን ከኋላ ጭንቅላቱን በጥይት መቱት ብላናለች፣ በድንጋጤ ተውጣ ሌላ ሰው አልነበረም በስፍራው ኢንስፔክተር ጫላ በነቀምቴ ከተማ ፖሊስ መምሪያ የአካባቢው ጸጥታና ሰላም ቡድን ውስጥ ያገለግሉ እንደነበረ የነቀምተ ከተማ የህዝብ ግንኙነት ኃላፊ አቶ ደሳሌን ቦኮንጃ ገልጿል።በወንጀል በወንጀል መከላከል ላይ እየሰሩ ነበረ በቃሶ ክፍለ ከተማና ቡርቃ ጃቶ እንዲሁም ትናንት ህይወታቸው እስኪያልፍ ድረስ በነቀምት ከተማ ፖሊስ መምሪያ ውስጥ እየሰሩ ነበር። ኢንስፔክተር ጫላ ነገራ የአራት ልጆች አባትና ቤተሰብ አስተዳዳሪ እንደነበሩ እና ቤተሰቡ ከባለቤታቸው ደሞዝ ውጪ ሌላ ገቢ እንደሌላቸው ወይዘሮቹቹ ነግሮኛል። ግድያው በማን እንደተፈጸመ ለጊዜው እንደማይታወቅ የነቀምት ከተማ አስተዳዳሪ ቃል አቀባይ አቶ ደሳለኝ አመልክቷል። ከምርመራው ጋር ተያይዞ እስካሁን የገዳዩ ማንነት አልታወቅም። በጥይት መመታቱ ብቻ ነው እየተረጋገጠው። በጸጥታ አካላት የምርመራ ሂደቱ ቀጥሏል። የኢንስፔክተር ጫላ አስቀብር ትናንት ከሰዓት በኋላ ነቀምተ ከተማ ውስጥ ተፈጽሟል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። ፀሐይን ለዘገባዋ እናመሰግናለን። በፍቅርና በአብሮነቷ ከፍ ብላ ትታወቅ የነበረችው ድሬዳዋ ወደ እርስ በርስ ግጭት የዘለቀችባቸው ምክንያቶች የተለያዩ ቢሆኑም ከተማይቱ የቀድሞ እሴቶቿን አለመጠበቋ አስተዋጽኦ አለ የሚሉ እየተሰሙ ነው። በዚህ ጉዳይ ላይ የመከረ መድረክ በድሬዳዋ መንግስት ኮሚኒኬሽንስ ጉዳዮች ቢሮም ተካሂዷል። ዝርዝሩን አዲስ ቸኮል ያሰማናል። ድሬዳዋ ሰዎች ማንነታቸውን ሳይለቁ የሌሎችንም ማንነት ደርበው በፍቅርና በመተሳሰብ የሚኖሩባት ከተማ እንደነበረች ነዋሪዎቿ ሰርክ የሚናገሩት ነው። ሀገሪቷ የከፋ ሰላም እጦት ውስጥ በነበረችባቸው የአብዮቱ ፍንዳት አመታት፣ በቀይ ሽብር ዘመን፣ በኢትዮ ሶማሊያ ጦርነት ወቅት፣ ደርግ በኢህአዴግ በተተካባቸውና ሀገሪቱ ባልተረጋጋችባቸው አመታት፣ በምርጫ 97 እንዲሁም በኦሮሚያና ና ሶማሌ ክልሎች ግጭት ወቅት ሁሉ ድሬዳዋ ሌሎች የሚሸሹባት የተቸገሩትም የሚደገፉባት እንጂ የሚሸሿት አልነበረችም። ሆኖም በያዝነው ዓመት ከሌሎቹ የሀገሪቱ ከተሞች በባሰ ሁኔታ ለሶስት ወራት ገደማ ያዝ ለቀቅ በሚያደርግ ግጭት በርካታ ነዋሪዎቿ ለሕልፈትና ለአካል ጉዳት በሚሊዮን የሚቆጠር ንብረትም ለውድመትና ዘረፋ ተጋልጠዋል። በመቶዎች የሚቆጠሩ አባወራዎችም ቤታቸውን ለቀው ወደ ሌላ ሰፈር በመሸሽ በጥገኝነት ለመኖር ተገደዋል። የሕግ የበላይነትን በማስከበር የድሬዳዋ ሰላምን ለመመለስ የባለድርሻ ድርሻ አካላት ሚና በሚል ርዕስ አቶ ሰብስቤ መኮንን ከከንቲባ ጽህፈት ቤት እንዲሁም ሰላምን ለማረጋገጥ የህዝብ ሚና በተመለከተ አቶ ረዴት በቀለ ከፌዴራል አቃቤ ሕግ ድሬዳዋ ቅርንጫፍ ጽህፈት ቤት ውይይት መነሻ አቅርበዋል። በቀረቡ ጥናታዊ ጽሁፎችና ነዋሪው በየሰፈሩ ከሚያስተውላቸው ጉዳዮች በመነሳት በውይይቱ ላይ ተጋበዙ ያስተዳድሩ ነዋሪዎች አስተያየታቸውን ሰጥተዋል። ከድሬዳዋ መምህራን ማህበር ተወክለው የመጡት ተሳታፊ በግጭት ምክንያት መምህራንና ተማሪዎች ወደ አንዳንድ ሰፈሮች ለመሄድ መፍራታቸው በነዋሪው ማህበራዊ ትስስር ላይ የሚያሳድረውን ተጽዕኖ ላይ ነው አተኩሮ አስተያየት የሰጡት። ከሴትነታችንም ባሻገር በሀገራችን ላይ ያለው ነገር ሁላችንንም የሚቆጭና የሚያሳዝን ነገር ነው ማንኛችንም ወደ እንደዚህ አይነት ድርጊት ውስጥ ወይም በድሬዳዋ እንዲህ አይነት ነገር ይነሳል ብለን መቼም አስበን የማናቀው መቼም ገምተ ነው የማናቀው ነገር ነው። ከየት እንደመጣ ባናቀውም፣ መከፋፈል እንደዚህ በዘር በሃይማኖት እየተነሱ ያሉ ግጭቶች እንዴት አድርገን ነው ወደፊትስ ራሱ የምንቀጥለው? ለራሳችን ራሳችንም መጠየቅ አለብን ማለት ነው። ስለዚህ አሁን መምህራኖች በተለያየ አካባቢ ላይ በቃ የዚህ ዘር ስለሆንኩኝ እዛ ቦታ ላይ ያሉት ህብረተሰብ እንዲህ አይነት ዘር ስለሆኑ ወደዛ አልሄድም እና ድሬዳዋ ከተማችንን የተወሰነውን ሰፈር የተወሰነ ዘር መቀመጫ፣ የተወሰነውን ሰፈር ደግሞ የተወሰነ ብሔር መቀመጫ ማድረግ ነው አለብን ወይ? ለራሳችን ነው ጥያቄው። ይልቁንም የሚበጀው ሰላምን የምንናፍቅ ነን፣ ሁላችንም በሰላም ወጥተን መግባት ልጆቻችን ወጥተው እስከሚገቡ ራሱ ስጋት ነው ለራሳችንም ወጥተን ሰርተን እስከምንገባ ስጋት ነው፣ እና የማያስኬድ ጭራሹንም የማያስኬድ የማይታሰብ አካሄድ ውስጥ ነው ያለ ነው። ቆም ብለን ራሳችንን አይተን ወደ ቀደመው ፍቅራችን ወደ መተሳሰባችን ልንመለስ ይገባል። ሙስጠፋ ኑሪ አብዱላይ የተባለ የዋሂል ቀበሌ ነዋሪ ደግሞ መድረክ በተገኘ ቁጥር በበርካታ የከተማዋ ነዋሪዎች በተደጋጋሚ የሚቀርበውን በግጭቱ የአመራር እጅ አለበት የሚል ወቀሳ ያካተተ አስተያየት ነበር የሰጠው። አራንተ ነው እኔ ወለቴ ጋር ነኝ ሃላናን ሃላ ሃላ ነገር ድረዳ ቲቪ አንለ ነገር ድረዳ ዳ እህዱ ነመስዳጅሳ ሰኒፎ የድሬዳዋ የሰሞኑ ሁኔታ አሳሳቢ ነው። ካመራሩ ጋር እዚህ መወያየታችን ጥሩ ነው። ጉዳዩን ከሁለት አቅጣጫ ልናየው እንችላለን። በአንድ በኩል የተደራጁ ሰዎች በምንም ውስጥ የሌሉ ንጹሐንን እያጠቁ ሲሆን እነሱን ለመታደግ መንግሥት ልዩ ትኩረት ሰጥቶ መሥራት አለበት። ሁለተኛው ጉዳይ የመንግሥት አመራር በራሱ ተቧድኖ ሰላም እንዳይኖር የሚያደርግ ይመስለኛል። በእነዚህ ላይ ጥልቅ ፍተሻ በማድረግ የእርምት እርምጃ መወሰድ አለበት። እንደኔ ይህ ቢሆን የድሬዳዋ ሰላም አስተማማኝ ይሆናል። የድሬዳዋ የሰሞኑ ሁኔታ አሳሳቢ ነው። ከአመራሮችም ጋር እዚህ መወያየታችን ጥሩ ነው። እኔ ጉዳዩን ከሁለት አቅጣጫ ልናየው ይችላለን ብዬ አስባለሁ። በአንድ በኩል የተደራጁ ሰዎች ምንም የሚያውቁ ንጹሐን እያጠቁ ሲሆን እነሱ ለመታደግ መንግሥት ልዩ ትኩረት ሰጠው መሥራት አለበት። ሁለተኛው ጉዳይ የመንግሥት አመራር በራሱ ተቧድኖ ሰላም እንዳይኖር የሚያደርግ ይመስለኛል። በእነዚህ ጥልቅ ፍተሻ በማድረግ የርምት እርምጃ መወሰድ አለበት። እንደእኔ ይህ ቢሆን የድሬዳዋ ሰላም አስተማማኝ ይሆናል። በሌላ በኩል አጥፊዎች ላይ እርምጃ ለመወሰዱ ሁኔቶቹ ታዳሚዎችም ነበሩ። ወጣት የሆነክ እንዲህ ይላል። ሰላም ለማምጣት ምን መደረግ አለበት? ውይይቶች፣ የተለያየ መድረኮች በየጊዜው እየተካሄዱ ነው ያሉ። ያ ነገር ከበፊቱ የተሻለ ነገር የገንዛቤ ለውጥ ሊያመጣ ይችላል ብዬ አምናለሁ። እሱ እንዳለ ሆኖ ማለት ነው። ከዛ በተጨማሪ ደግሞ ህብረተሰቡ ላይ በማንኛውም በፊት በእያንዳንዱ ነገር አምስት ለአንድ የሚባል ምን የሚባል በእያንዳንዱ ነገር የሰላም ኮሚቴ እየተባለ ይዋቅር ነበረ። ያ ነገር ሰላም ለማምጣት አስተዋጽኦ አሉ። እነዛ ነገሮች ላይ በህብረተሰቡ ላይ ብናመጣ የተሻለ ነገር ሊመጣ ይችላል።

ወደ ከባድ ነገር አሳልፈን ባንሰጥ የተሻለ ነው ብዬ አስባለሁ። የአስተዳደሩ ምክር ቤት አፈ ጉባኤ ወይዘሮ ፈጡ ሙስጠፋ ሁሉም ከፖለቲካ አመለካከት፣ ብሔር ወይም ሃይማኖት በፊት ሰውነትን እንዲያስቀድሙ መክረው የህግ የበላይነትን ከማስፈን አኳያ ምክር ቤታቸው እያደረገ ስላለው እንቅስቃሴ እንዲህ ብለዋል። ይሄ በተለይ ከአመራር ጋር የምነሳ ነገር፣ አመራሩ ከራሱ ጋር ከተጣላ ህዝብን ልመራ አይችልም። የተደበላለቀ አስተሳሰብ ይዞ ንወርድ ከሆነ ግን ችግር ይፈጥራል። ከማህበረሰቡም ብዙ የምነሱ ነገሮች ይሄ ነው። ከአመራር ጋር እየተነሳ ያለው እንደ ድሬዳዋ ነዋሪ ግን እንደ ነዋሪነት ለድሬዳዋ ነዋሪ ፖለቲካ አሁን አይጠቅምንም። እሴታችንን መጀመሪያ እንያዝ። ፖለቲከኛ ወጣቱን አይጠቅም ባይ ለምንድን ነው? እራሱ አይሞትም። ምንድን ነው? ድሬዳዋ ላይ በብሔር ተነጣጥሎ ህዝብ አያውቅ በተደጋጋሚ ማነሳው ነገር ለማነጣጠር መሞከር አመራርም ካለ ግለሰቦችንም እባካችሁ ነዋሪዎቹ አጋልጡ። አሁን ልዩ ችሎት ተቋቁማል። ማንንም የሚያስጠይቅ በምክር ቤቱ የሚመራ ሰው ዲሞክራሲያዊ መብቱ ሊገፈፍ አይገባም። የመንቀሳቀስ መብቱ ሊገፈፍ አይገባም። መድረኩን ያዘጋጀው የድሬዱ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ስቃይ አስታፈሰም በአመራሩ ላይ የሚቀርቡ ክሶች አዲስ አለመሆናቸውን ገልጸው ሆኖም በማስረጃ አስደግፉ የሚከስ አለመኖሩን እንደ ክፍተት አንስተዋል። መሰረታዊ ችግሩ የህዝብ ለሰላም ያለው ዋስትናና ቆርጦ መግባት ላይ ስለሚቀር መሰረታዊ ችግሩ እየተፈታ ሄዷል ተብሎ አይታሰብም። ስለዚህ አመራር አሁንም እየፈተሽን ያለ ነው። መረጃዎች ግን እንዲመጡልን ያስፈልጋል። ባይመጡም ግን ህዝብ ስላነሳ የፖለቲካ አመራሩ ራሱን እየፈተሸ ነው። በቅርብ ጊዜ የሚገለጽ ይሆናል። ይሄ መፍትሄ ከሰጠ በጋራ ማየት ነው። ግን ሰው በመቀያየር ብቻ ዘላቂ የሰላም ዋስትና እናመጣለን ማለት ግን አይቻልም። ዘላቂ የሰላም ዋስትና ማምጣት የሚችለው ህብረተሰቡ ራሱ ጋር ያለውን እሴት ጠብቆ አቆይቶ አጠናክሮ የሄደ ጊዜ ነው። ቢሮ በቀጣይም ድሬዳዋን የሚመለከቱ አጀንዳዎችን እየቀረጸ በየሶስት ወሩ ተመሳሳይ መድረክ እንደሚያዘጋጅ አስታውቋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ አዲስ ለዘገባው ሶስት ሰዓት ከአርባ አራት ደቂቃ ሆኗል አዲስ አበባ ላይ ወደ ተከታዩ ዝግጅት እንሸጋገር ህወሀት እየተቋቋመ ካለው የብልጽግና ፓርቲ ራሱን ማግደሉ እንዴት ይመለከታል እስክንድር ፍሬው አንዳንድ ምሁራን እናነጋግሯል ቀጥሎ ይቀርባል። ህወሓት አዲስ እየተቋቋመ ካለው የብልጽግና ፓርቲ ራሱን ማግለሉ ከሌሎች የኢህአዴግ አባል ድርጅቶች ጋር የነበረው ልዩነት አደባባይ እየወጣበት ነው ይላሉ የፖለቲካ ተንታኞችና ምሁራን። በመካከላቸው ያለውን ልዩነት በተመለከተ ከኢህአዴግ ይሰጡ የነበሩ መግለጫዎችም የተሳሳቱ እንደነበሩ በይፋ ያመለክታል ብለዋል ምሁራኑ። ከዚህ በኋላ ሁኔታዎች በነበሩበት ሊቀጥሉ እንደማይችሉ አብራርተዋል። ከምሁራኑ ጋር ቆይታ ያደረገው እስክንድር ፍሬው ተከታዩን ዘገባ ልኳል። ኤንድ ኦፍ ኢንትሮ ናው ዘ ፉድ ስቶሪ ቴክስት ከህዳር እስከ ህዳር የዘለቀው የኢህአዴግ ጉዞ ማብቂያ ተቃርቧል። ሦስቱ የግንባሩ አባል ድርጅቶች የራሳቸውን አክስመው አጋር ድርጅቶችንም አክለው ለመዋሀር ተዘጋጅተዋል። ከግንባሩ አባል ድርጅቶች አንዱ የሆነው ህወት ግን የውህደቱን ስምምነት አላጸደቀም። ምሁራንና የፖለቲካ ተንታኞች እንደሚሉት ይህ ሁኔታ በህወትና በሌሎች የግንባሩ አባል ድርጅቶች መካከል የነበረው ልዩነት ገሀድ የወጣበት ነው። የኢኒሽቲቭ አፍሪካ ዋና ዳይሬክተር አቶ ክቡር ገና ከእነዚህ ምሁራን አንዱ ናቸው። አደባባይ የወጣበት ብቻ ሳይሆን ፓርቲው በተለያየ ወቅት ለማረጋጋት ይሁን እንደዚሁም ፖለቲካውን የበለጠ ልዩነት የለም ለማለት የሚለውን ስሜት ለማውጣት ካልሆነ በስተቀር ልዩነት እንዳላቸውማ የአደባባይ ምስጢር ነው ቆይቷል። የአደባባይ ምስጢር ከሆነ ቆይቷል። በፓርቲ በእንደዚህ ከፍተኛ ኃላፊነት ላይ ወይም ደግሞ ስልጣን በያዘ ፓርቲ እንደዚህ አይነት የተደበቀ ለህዝብ ሊነገር በማይችል መልኩ ህዝብን በማሳሳት እስከ መጨረሻው ድረስ መሄድ ህዝብ ያሳዘነም ነው ወይም ደግሞ ያበሳጨም ነው ብዬ ነው የምገምተው። የአሁኑ እንግዲህ ከዚህ ይሻላል ብለን ነው የምገምተው። ምክንያቱም ተመልሰን እዛሁን እንዳንገባ ነው። ምክንያቱም አሁን ደግሞ የበለጠ አስቸጋሪ የሚሆን ምንም እንኳ ብሔራዊ ቢሆን መሰረታዊ አወቃቀሩ ያው ከበፊቱ ብዙም የተለየ ስላለሆነ ያንኑ ታሪክ እንደገና ይዘው እንዳይመጡ መጠንቀቅ ያስፈልጋል። ያንኑ ታሪክ ማለት ተስማምተናል፣ አንድ ላይ ነን፣ ነገሮችን በሙሉ በህብረት እየሰራነን ነገሩ ግን የተለየ ከዛ በፍጹም የማይቀራረብ አይነት ነገር ሆኖ እንዳይቀጥል እውነታውን እየነገሩ መቀጠል አለባቸው። እንደዛ ሲሆን ነው እንግዲህ የተለየ ፓርቲ ሊሆኑ የሚችሉት ብዬ መገምተው። አቶ ክቡር ከለውጡ ወይም ከፖለቲካ ሽግግሩ አንጻር እስካሁን ስላለውም ስለወደፊቱ ምን ይነግረናል? አሁን የተፈጠረው ሁኔታ ለረጅም ጊዜ እሱ ስብስብ ያው ኢትዮጵያን እንደመራ የታወቀ ነው። በተለይ አቶ መለስ እስከነበሩበት ጊዜ ድረስ እንግዲህ ፓርቲዎቹ በህወሓት መሪነት ማለት እንችላለን። በህወሓት መሪነት ሌሎቹ ተከታይ ወይም ደግሞ ሌሎቹ በአጫፋሪነቱም ማለት እንችላለን የሄዱበት አካሄድ ነበር። ከዛ እንግዲህ ችግሩ መምጣት የጀመረው በሚቀጥለው ጠቅላይ ሚኒስትር በአቶ ኃይለማርያም ወቅት ይመስለኛል። በነዛ ስድስት ሰባት ወቅት ልዩነቶቹ በደንብ መውጣት ጀመሩ። ፓርቲዎቹ ደግሞ በየክልሉ ያሉ ፓርቲዎችን መጠናከር ስለጀመሩና እንደዚሁም ደግሞ ድፍረትም መምጣት ስለጀመረ የስልጣን ሚዛኑ ወደ ክልሎቹ እያመዘነ ሄደ። አሁን እሱ ይለያል ለማለት እኔ ያስቸግረኛል። አሁንም ቢሆን የፌዴራላዊ መንግስት እስከሆነ ድረስ ክልሉ የራሱ የሆነ አደረጃጀት እና የራሱ የሆነ ኤሊቶችም አሉት የራሱ የሆኑ የሆነ ፖለቲከኞችም አሉት። እንግዲህ እነዛ ፖለቲከኞችን አንድ አድርጎ ህብረ ብሔራዊ ስሜት ለማምጣት ይቻላል እንግዲህ ወደፊት የሚታይ ነገር ነው የሚሆነው። ቀላል አይሆንም ብዬ ነው የምገምተው። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ፕሮፌሰር ካሳሁን ብርሃኑ እንደሚሉት ደግሞ ሁኔታዎች በነበሩበት ሊቀጥሉ አይችሉም። መሰረታዊው ነገር መንግስት መንግስትን የሚያቋቁመው የህዝብ ተወካዮች ምክር ቤት እንደሚታወቀው፣ አሸናፊ ፓርቲ ማንም ሆነ ማን የራሱን እጩ አገሪቱን በርዕሰ መንግስትነት እንዲመራ የሚያቀርበው ለህዝብ ተወካዮች ምክር ቤት የህዝብ ተወካዮች ምክር ቤት ያው በግልጽ እንደተቀመጠው ከፍተኛው የመንግስት ስልጣን አካል ነው። መንግስትን የሚያቋቁም ነው። ለመንግስት መመስረት ይሁንታ የሚሰጥ አካል። ሁኔታዎች እንደነበረው ሊቀጥሉ አይችሉም፣ በጣም በግልጽ እንደሚታይ። ነገር ግን የተቋቋመውን መስተዳድር እስከ መበተን የሚያስችል ነገር አይደለም። አሁን ኢትዮጵያን እየመራ ያለውን ስብስብ እስከ መበተን የሚያስችል አይደለም የሚያደርስ አይደለም። ማስተዳደሩን ሊያፈርስ የሚችል አይደል። እንግዲህ በኢትዮጵያ ውስጥ ካለፉት ጥቂት ጊዜያት ወዲህ የተለየ ሁኔታዎች ተፈጥረዋል እና የተለያዩ ሁኔታዎችን የመቆጣጠሪያ መንገዶችም ስንከተል ነበር። በርካታ ምሳሌዎችን ማንሳት ይቻላል። ለምሳሌ የተሰደዱ ሰዎች እንዲመለሱ በእስር ቤት ሆነው ገና ያልተወሰነባቸው ወይም የተወሰነባቸው ሰዎች እንዲለቀቁት ደርጓል። ይህን ያስገደደው የተለየ ሁኔታ በመፈጠሩ የተነሳ ሁኔታዎችን ወደ ማርገብ መስመር ወደ ማስያዝ ሊወስዱ ይችላሉ የተባለው እርምጃዎች ተወስደዋል። በጣም እዚህም የባሰ ኤክስትሪም ሁኔታ ቢያጋጥም ኖሮ ፓርላማውንም መበተን ይቻላል። ፕሮፌሰር ካሳሁን እንግዲህ እርስዎም እንደሚያውቁት ይህ ውህደት እስከ ምርጫ ቦርድ ድረስ ይሄዳል ገና ውህደቱ በምክር ቤት ጸድቋል። በኢህአዴግ ምክር ቤት በተገኙት ሰዎች አብላጫ ድምጽ ወይም በሙሉ ድምጽ ጸድቋል ነው የተባለው። አንድ ያለው መከራከሪያ በህዋትና ሶስቱ ውህደቱን ለማጽደቅ በፈለጉ ፓርቲዎች ህዋት የተመረጥ ነው አሁን ባለው የኢህአዴግ ፕሮግራም ነው አሁን ባለው የኢህአዴግ አካሄድ ነው። ስለዚህ የሆነ ያለው ነገር ህገወጥ ነው የሚል ነው። ሶስቱ ፓርቲዎች ደግሞ የለም የብልጽግና ፓርቲ ማቋቋም አዲስ ፕሮግራም ማጽደቅ ህገደንብ ማጽደቅ በምክር ቤቱ ምክር ቤቱ ህጋዊ አሰራር ተከትለን እስከሄደን ድረስ እንችላለን የሚል ነው። እና እንዲህ አይነት ልዩነቶች እስከ ምርጫ ቦርድ ድረስ ነው የሚሄዱት። ምርጫ ቦርድ ነው የመጨረሻውን ልባት የሚሰጠው። እንዴት ነው እርስ የሚታዩ አዲሱ እየተቋቋመ ያለው ፓርቲ እውቅናን ሲፈልግ ወደ ምርጫ ቦርድ ነው የሚሄደው። ምርጫ ቦርድ ባለው አሰራር መሰረት ያስተናግደዋል። ለምሳሌ ጥምረት የፈጠሩ ፓርቲዎች አሉ። እነዚህ የተለያዩ እንትኖቻቸውን ትተናል ከዛሬ ጀምሮ እንዲሆነን እንታወቅ፣ እንማስገብ ተብለው ብለው ማመልከቻ አቅርቦ ተፈቅዶላቸዋል። ውህደት የፈጸሙ ፓርቲዎች፣ ስለዚህ ይህም እንደዚህ ሊታይ ይችላል። ምክንያቱም ምርጫ ቦርድ የለም፣ በዛ ነው የተመረጥከው እና በዛ ነው የምትቀጥለው ወይም እንዲህ ነው የምታደርገው የሚል ስልጣንም የለው ውህደት የሚፈጽሙ የነባር የሆኑ አዲስ የሚመዘገቡ ተዋህደው ይሆን በየራሳቸው የሚቀርቡ ፓርቲዎች ህጉን አሟልተዋል ወይስ አላሟሉም ነው። የለም ህጉን ሲሉ የራሳቸውን አሰራር ፓርቲዎቻቸውን አሰራር ገደንብ ነው የአገሪቱ የሚመራበትን የአገሪቱን ተከትለዋል ወይስ አልተከተሉም። ይሄን አሟልተዋል ወይስ አላሟሉም። ስለዚህ ይህንን እውቅና ሰጥ ያለው አልሰጥም ለማለት ብቻ ነው የሚችለው፣ እዛ ላይ ነው የሚቆመው። የኢህአዴግ ምክር ቤት የውህደቱን ሀሳብ ማጽደቁን ተከትሎ አጋር ድርጅቶችም የመሸጋገሪያ ጉባኤዎችን ማካሄድ ጀምረዋል። በህግ በተቀመጠው ጊዜ ከተካሄደ ወራት ብቻ በቀሩት ምርጫ የሚሳተፈው በዚህ አዲስ ስያሜና ፕሮግራም መሆኑን ኢህአዴግ አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እናመሰግናለን እስክንድር ወደ ተከታዩ ዘገባ እናልፋለን ንግድና ምጣኔ ሀብት ከኢትዮጵያ አስጎብኚዎች ማኅበር የተገኘ መረጃ እንደሚያሳየው ኢትዮጵያ ውስጥ ከሁለት መቶ በላይ ግለሰባዊና ድርጅታዊ አቋም ያላቸው አስጎብኚ ድርጅቶችና የጉዞ ወኪሎች ይገኛሉ ከእነዚህ መካከል አንዱ ተስፋ ማኅበረሰብ አቀፍ ቱሪዝም ተቋም የጉብኝት ሂደት አበይት ክፍሎች መስህቦች በሚገኙባቸው አካባቢዎች በሚኖሩ የማኅበረሰብ አባላት እንዲከናወን በማድረግ ከፈርቀዳጆቹ ቀዳጆቹ ይመደባል። የተቋሙ የማስጎብኘትና የጎብኚዎች ቅበላ ዘርፍ አስተባባሪ የሆነው ግርማ አለባቸው እንደሚለው በሺዎች የሚቆጠሩ የማኅበረሰብ አባላት በቀጥታም ሆነ በተዘዋዋሪ ከዚህ አሰራር እየተጠቀሙ ነው። ሀብታሙ ስዩም ለዚህ ምሽት ንግድና ምጣኔ ሀብት ተከታዩን ዘገባ ይዟል። ያደጋችሁበት ሜዳ፣ ተራራ፣ ሸንተረር ደስታና ሐዘን የተጋራችሁበት የአብሮነት ትዕይንት እኖርንበት የተለመደ ሕይወት መልክ ነው። አገር አቆራርጠው የኢትዮጵያን ምድር ለሚረግጡ ግን ገንዘብ ከፍለው ለማየት የሚመኙት ማራኪ የዓይንም የልብም መስህብ ነው። እናሳየው እንዳልኩህ የህዝቡን አኗኗር። እንግዲህ አኗኗር ሲባል እንዴት ያርሳሉ፣ እንዴት ያጭዳሉ፣ እንዴት ይወቃሉ፣ እንዴት ይመገባሉ፣ እንዴት የተለያዩ ነገሮችን እንዴት ሴሌብሬት ያደርጋሉ። ለምሳሌ ለቅሶም ሊሆን ይችላል፣ ሰርግም ሊሆን ይችላል፣ የተለያዩ ጽዋዎች፣ ማህበራት፣ ማህበር ምናምን ሊሆን ይችላል። እነሱን ሁሉ ያካተተ ጉብኝት ነው። ይህን ተፈጥሯዊና ትውፊታዊ ማህበረሰባዊ ሀብት ለጎብኚዎች አጋርቶ መልሶ ማህበረሰብን ለመጥቀም ያቅደው ተስፋ ማህበረሰብ አቀፍ ቱሪዝም ተቋም ከተመሰረተ አስር ዓመት ደፍነዋል። የመጀመሪያ ሳይታችንም መኳት ማርያም ትባላለች። በዚህ በመቄት አቅጣጫ በዚህ በሰሜን ወሎ ዞን አውሮፓውያኖቹ እንግዲህ እንደምታውቀው ከኢንዱስትሪያል ሪቨሉሽን ከመምጣቱ በፊት ሊኖሩ የነበሩትን የአኗኗር ዘይቤ አሁን እኛ አካባቢ ብቻ ስለሆነ ያለው እና ደግሞ የነበሩ ተራራዎችን በውስጡ ያሉትን ደግሞ እጽዋትና እንስሳቶችን እነዛን በመጠቀም ቱሪዝሙ ወደ ህብረተሰቡ ዘልቆ እንዲገባ ማድረግ ነው። ግርማ አለባቸው ተወልዶ ያደገው በዓመት ውስጥ በብዙ ሺዎች የሚቆጠሩ ጎብኚዎች በሚጎርፉባት ላሊበላ ነው። የበዛው የጎብኚዎች ፍሰትን ያክል ማኅበረሰቡ በቀጥታ ያለመጠቀሙ ነገር ያሳሰቡ ይመስላል። ግርማ ለዛም ነው በሕግ ትምህርት ከተመረቀ በኋላ ወደ ተቋሙ ለመቀላቀል ይወስናው። ግርማ ዛሬ የተቋሙ የማስጎብኘትና የጎብኚዎች ቅበላ ዘርፍ ኃላፊ ነው። እሱ እንደሚለው የተቋሙ አበይት ስራዎች የሚከናወኑት የዓይን መስህቦች አካባቢ በሚኖሩ የማህበረሰብ አባላት ነው። የህብረተሰብ ጋር የሚመሳሰል ሎጆች ተሰሩ ወይም የእንግዳ ማረፊያዎች ማለት ነው። እነዚያ የእንግዳ ማረፊያዎች ከተሰሩ በኋላ ለዛች ቦታ ቅርብ የሆኑ በአንድ ቅሬ የተደራጁ ማህበረሰብ አባል ይሆናሉ። ከአራት መቶ እስከ ሁለት መቶ እንደየሁኔታው ሀውስ ሆልዶች፣ ወይም የቤተሰብ ዋና መሪዎች ባልና ሚስት በሚባል ደረጃ አባል ይሆናሉ። ሎጁን ራሳቸውን የሚያስተዳድሩት ሊቀመንበር ይመርጣሉ፣ ገንዘብ ያዥ ይመርጣሉ። ከዛ በኋላ ግን ምንድን ነው የሚደረገው? መንገድ መሪ የሚባል አለ። ወጣቶቹ በተራ በተራ እንዲሰሩ ይደረጋሉ። ምግብ አብሳይም በዛ ስልጠና ይሰጥና ምግብ የሚያበስሉም እንደዚህ ወጣት ሴቶች በዚህ አስር የተሻለ ለፈረንጂ ትንሽ ቀረብ ያለ አመጋገብ ስነ ስርዓት የሚያቀርቡ ይመረጡና ወጣቶች ይደራጁና እዛ ይገባሉ። ከዛ ምንድነው የሚሆነው እንደዛ ካደራጀም በኋላ እንዳልኩ ዋና ማደሪያ ቦታ ነው ይሄ። ከዛ ቀጥሎ ደግሞ ከአንዱ ማደሪያ ቦታ ወደ አንዱ ማደሪያ ቦታ ስትሄድ መሀል ላይ የምሳ መብላያ የሚባል አለ። ምንጊዜም የኢትዮጵያውያን ምግብ የሚቀርብበት በየአይነቱ የሚባለው ምግብ የሚቀርብበት ማለት ነው። እነዚህ ላይም ደግሞ ሴቶች ብቻ ይደራጃሉ። ሴቶች ምግብ ማብሰያ ቦታ ላይ ሴቶች ብቻ ሰላሳ አምስት እስከ አርባ ሴቶች ሊሆኑ ይችላሉ። ይደራጁና እዛ ምግብ ያቀርባሉ። በዋነኝነት በአማራ ክልል ሰሜን ወሎ አካባቢና በትግራይ ክልል በተለይም የምስራቅ ትግራይ አካባቢ ነዋሪዎች ጋር በትብብር የሚሰራው ተቋሙ የሚያገኘውን ገቢ ስልሳ በመቶ ለማኅበረሰቡ መልሶ እንደሚያስረክብ ግርማ ነግሮናል። በስካሁኑ የሥራ ዘመኑ ለወጣቶች ብሎም ለመላው ነዋሪዎች ቀጥተኛና ተዘዋዋሪ ጥቅም እንዳመጣም ሰምተናል። ትምህርት ቤት ያሰሩአሉ። ለትምህርት ቤት ግብአት የሚሰጡአሉ። አንዳንዶቹ ደግሞ ኢኮኖሚክ ላይ ወፍጮ ያስተክሏሉ። ከዚህ ከሚያገኙት ገቢ ማለት ነው። እዚህ የማህበረሰብ አቀፍ ቱሪዝም አስጎብኚዎች እዚህ ወደ አርባ እየደረስ እየወጡም እንደገና አዲስ እያስገባን አሁን አስራ ስድስት አለ። ከዛ ውጭ በእኛ በዚህ በላስታ ደረጃ ነው የምነግርህ። በሶስት በአራት ወረዳዎች አስራ አንድ መዳረሻ ቦታዎች ዋና የማደሪያ ቦታዎች አሉ። ስድስት የምሳ ቦታዎች አሉ። እንግዲህ በእነዚህ አጠቃላይ ህብረተሰቡ ወደ አስር ሺህ ህዝብ ተጠቃሚ ነው። በወጣቶች ደረጃ ግን ቅደም የሚሰሩት ያልኩ በምግብ ማብሰልና በመንገድ መሪነት ነው። ወጣቶች የሚጠቀሙትና በእነዚህ ደረጃ ስናየው ከሁለት ሺህ በላይ ወጣቶች ተጠቃሚ ናቸው። ኢትዮጵያ ውስጥ አሁንም አሁንም የሚፈጠሩ ግጭቶች ጎብኚዎችን ማሸሻቸው እውነት መሆኑን የሚናገረው የተስፋ ማህበረሰብ አቀፍ ቱሪዝም የማስጎብኘትና የጎብኚዎች ቅበላ ዘርፍ አስተባባሪ ግርማ አለባቸው፣ ሰሞነኛው ሁኔታ ግን ተስፋ ሰጪ እንደሆነ ያውሳል። ተጽዕኖ አለው ይጨነቃሉ፣ ያስባሉ። ግን አሁን እኛ አካባቢ ላይ ምስራቁ ስለተዘረዘ እኛ ጋር ትንሽ ጨምሯን ብለን ነው የምናስበው። አሁን በአሁኑ ሰዓት በተፈጥሮም ግን ይሄ የቱሪስት ስተት የሚጨምርበት ወራቶች ናቸው እነዚህ ከኛ ከጥቅምት እስከጥር ባለው ከዚህ ከዝናብ በኋላ ያለው በጣም እይታውን ምንም ሁሉም ነገር ያምራል። ከዚህም ቀጥሎ ደግሞ ታህሳስም አሁን ገና አለ፣ ጥርም አለ። እንደዚህ አንዳንድ በዓላቶች ስለነበሩ እኛ ጋር ጨምሯል አሁን ኢትዮጵያ ውስጥ ከሁለት መቶ በላይ አስጎብኝ ድርጅቶችና የጉዞ ወኪሎች እንደሚገኙ የኢትዮጵያ አስጎብኚዎች ማኅበር ድረገጽ ይናገራል የጉብኝት ሂደትን ማኅበረሰባዊ መሠረት በመስጠት ረገድ ግን ግንባር ቀደምነቱን የያዘው ተስፋ ማኅበረሰብ አቀፍ ቱሪዝም ስለመሆኑ ግርማ ያወሳል እናመሰግናለን ሀብታሙ ለዘገባው ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ነው በ1782 ዓ ም የዛሬ 230 ዓመት ማለት ነው። ያኔ ገና ስለ ጸደቀው የዩናይትድ ስቴትስ ሕገ መንግሥት ክብር ሲሉ ጆርጅ ዋሽንግተን የዛሬውን ዕለት የምስጋና ቀን ብለው ሰይመውት ነበረ። የምስጋና ቀን የፊታችን አርብ ይከበራል። ዝርዝር ያለ ዘገባ ደግሞ ከሰሞኑ ይዘን እንቀርባለን። ዝግጅታችን በዚሁ ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ተስታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁን ያለ ነፍሳዬና እኔም ሶሎሞን አባተ ነን። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና አደሩ።